ኢትዮጵያ በመጪው ዓመት መስከረም ውስጥ ሳተላይት ልታመጥቅ ነው ለምርምርና ለልማት ጉዳዮች የታሰበችው ሳተላይት የንድፍ ሥራ ተጠናቆ ወደ ግንባታና ምርት ምዕራፍ መሸጋገሩን የኢትዮጵያ የህዋ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰሎሞን በላይ ለአሜሪካ ድምፅ ገልጸዋል። የፕሮግራሙ አዘጋጅና አቅራቢ ሰሎሞን አባተ ተከታዩን አሰናድቷል። ከፊታችን መስከረም ጠብቶ አምስተኛው ቀን ልክ ከማለዳው ዐሥራ አንድ ሰዓት የንጋቱ ሰማይ ሊቀድ አሁን እየተሽቀዳደመ ነው። በስተ ምስራቅ ቤጂንግ ላይ ከረፋዱ አራት ሰዓት ሆነ። ይህንን ዜና በቪኦኤ ከሰማችሁባት ደቂቃ አንስቶ አንድ የሰው ሕፃን ተጸንሶ የሚወለድበት ሙሉ ጊዜ ከፊታችን አለ። ልክ 283 ቀናት፣ 40 ሳምንታት ተኩል፣ 9 ወር ከ13 ቀን። በኢትዮጵያ ምድር ላይ ጎህ ሲቀድ ኢትዮሳት ዋን የአዲሱ ቀን ሰማይ ላይ ቂብ ብላ ምህዋሯ ላይ መድረሷን ለእንጦጦ ትናገራለች። እንግዲህ ይህ ለጊዜው የተያዘ ቀን ነው። ውሸታም እንዳልሆን ግን አልሆንም። በመጪዎቹ አራት ቀናት ውስጥ ኢትዮሳትዋን የድፍን ኢትዮጵያን መረጃ ከጫፍ እስከ ጫፍ በተሟላ ሁኔታ ታስተላልፋለች። እስከ መስከረም ዐሥር 2012 ዓ ም ባሉት ቀናት ኢትዮሳትዋን ከመጠቀችበት ከመጪዎቹ ሐምሳ ቀናት አንስቶ ደግሞ ባስፈለገ ደቂቃ የመላውን ዓለም መረጃ ለእንጦጦ መቆጣጠሪያዋ ያለማቋረጥ ትመግባለች። ለመሆኑ ኢትዮጵያ የራሷ ሳተላይት ለምን ያስፈልጋታል? የመጀመሪያ ጥያቄ የነበር ለዶክተር ሰሎሞን በላይ። እርሳቸውም መለሱ። ዘንድሮ እኮ የህዋ ሳይንስና ሳተላይት ለሀገሮች የቅንጦት ጉዳይ አይደሉም። እንግዲህ ስፔስ ብዙዎቹ እንደሚገነደቡት የቅንጦትም አይደለም። አሁን ለታዳጊ ሀገራት ስፔስ ትልቅ የኢኮኖሚና ማህበራዊ የሚደርስ ነው። ኢትዮጵያ እርሻ ላይ መሰረት ያደረገ ኢኮኖሚ ነው ያላት። የጤና ጉዳይ ገና ነው መስፋፋት ያለበት። የትምህርት ጉዳይ መንግስት የሚያከናውናቸው አለ። የአካባቢ ጥበቃ፣ የከተማ መዘመን፣ የውሃ ጉዳይ፣ የማዕድን ፍለጋ ጉዳይ ገና አልተነካም። ኢትዮጵያ ውስጥ የተፈጥሮ ሀብታችንን አልተጠቀም ነው። እነዚህን ለመጠቀም ደግሞ በሳተላይት የታገዘ መረሻና ፍለጋ የሚያስፈልግ ቴክኖሎጂ ያስፈልጋል። ስለዚህ ሁሉ ጊዜ ኢትዮጵያ ገዝታ መጠቀም ያለበትም። ዶክተር ሶሎሞን በላይ የኢትዮጵያ የህዋ ሳይንስ ቴክኖሎጂ ኢንስቲትዩት ዳይሬክተር ናቸው። እናም ከሳተላይቷ ሐሳብ ጋር የተያያዙት ቁም ነገሮች ቴክኖሎጂንና ዕውቀትን ወደ ኢትዮጵያ ማሸጋገር፣ የኢትዮጵያውያን መሐንዲሶችን አቅም መገንባት ኢትዮጵያ የተለያዩ መረጃዎችን ለማግኘት ለሳተላይት አገልግሎት ስታወጣ የነበረውን የውጭ ምንዛሪ ማዳን፣ ኢትዮጵያዊ አቅም መፍጠር መሆናቸውን ዶክተር ሶሎሞን አመልክተዋል። መጨረሻ ላይ ደግሞ ኢትዮጵያን በበሬ ማረፍ ብቻ ሳይሆን በቴክኖሎጂንም ኢኮኖሚ የምትቀይር አገር መሆኗን ማሳየትና ስፔስ ዘርፉን ወደ ተወዳዳሪነት ማሸጋገር ነው። በዚህ ነው ሳተላይቱ ወሳኝ በመሆኑ እንዲጨምር ያደረግነው ለሳተላይቷ ያስፈልጋል ተብሎ ከተገመተው የስምንት ሚሊዮን ዶላር ወጪ ስድስት ሚሊዮኑን የሸፈነው ቀደም ሲል በተፈረመ የዓለም አቀፍ ትብብር ስምምነት መሰረት የቻይና መንግስት ሲሆን ቀሪው በኢትዮጵያ የሚሸፈን ነው። ሆኖም ግን ሙሉውን ወጪ አንጥሮ ለማወቅ ሳተላይቷ ምህዋሩ ላይ እስከምትቀመጥ መጠበቅ ያስፈልጋል። ሚስስ ላንች ሲደረገ ደ የመጨረሻው ዋጋ ይሆን ያረባል ምን ነው ስለዚህ ስልጠና ምናምን ምናምን አብዛኛው የቻይና መንግስት ነው። እንግዲህ ከስምንት ሚሊዮን የዩናይትድ ስቴትስ ዶላር በጀት ኢትዮጵያ ሁለት ሚሊዮኑን ብቻ ነው የምትሸፍነው። አንድ አራተኛውን ማለት ነው። ሶስት አራተኛውን የቻይና መንግስት ነው የሚሸፍነው፣ ስድስት ሚሊዮኑን። ምንድን ነው ቻይና የምትጠቀመው ከዚህ ፕሮጀክት? ቻይና የምትጠቀመው ነገር የለም። ምንም ጥቅም ሳታገኝ ነው ቻይና ለኢትዮጵያ ይንን ኢንተርናሽናል ኮላቦሬሽን ፈንድ ላይ ይሄ ግራንት ነው፣ ስጦታ ማለት ነው። አዎ ግራንት ማለት ምንድነው? ኢንተርናሽናሊ ለታዳጊ ሀገራት ይህን ያህል ፈንድ እንደሚያደረግ ማስታወቂያ ውድድር ይወጣል። ስለዚህ በዚህ መልኩ ሳፖርት የተደረገው እንጂ ለሱ ጥቅም ወይም ቻይና የምታገኘው ጥቅም የለውም። አንድ ያለው ኢምፖርታንስ ጥቅም ለኛ ነው። አንድ አባባል አለ ዶክተር ሰሎሞን፣ በተለይ በምዕራቡ ዓለም ዘር ኢዝ ኖ ፍሪ ላንች የሚባል ነገር አለ። በነፃ የሚገኝ ነገር የለም፣ በሌላ ነገር መካካሱ አይቀርም ይባላልና ይሄ አባባል አይሰራም በዚህ ፕሮጀክት ላይ? ቻይና በእውኑ በነፃ ነው ለኢትዮጵያ ያንን ስድስት ሚሊዮን ዶላር የምታበረክተው ይህችን ሳተላይት ለማምጠቅ ማለት ነው። የሚሉኝ ፈርዘር ኮላቦሬሽን ያለው የኢትዮጵያ መንግስት ነው የቻይና መንግስት እንደምታውቁት የቆየ ኮላቦሬሽን ግንኙነት አለ እንደሌለውም ሀገሮች ከዚህ ውጭ ግን በዚህ ሳተላይት ምንም አይነት ፕሪኮንዲሽን ወይም መጠቀሙ የተቀመጠ አንዳችን ነገር የለም። ግልጽ የሆነ ክቡር ጠቅላይ ሚኒስተር ሚኒስተር ነበሩ ሲፈረው በዛ ሰት ሳይንስና ቴክኖሎጂ ስለዚህ ምንም አይነት ነገር ኮንዲሽን የሌለው ይህን በርካታ በርካታ ኢትዮጵያን ኢንጂነሮችንም በዚህ ዘርፍ ላይ ታሰለጥንናለች። ስለዚህ ምንም ይህን አድቫንቴጅ ከኢትዮጵያ ያገኛለ ይህን ኮንዲሽን አስቀምቻለው የሚል ነገር የለው እንግዲህ ይህቺ ኢትዮጵያ ለግብርናዋ፣ ለጤናዋ፣ ለማዕድኖቿ ፍለጋና ብዝበዛ፣ ለውሃ ሀብቷ ልማት፣ ለተፈጥሮ አካባቢዋ ክትትልና የአየር ንብረት ጠባይና ሁኔታም አሰሳ ስለላና ግምገማ፣ ለሌላውም የእድገት ትልሞቿ እጠቀምባታለሁ ያለቻትን ወደ 70 ኪሎ ግራም የምትመዝን ሳተላይት የፊታችን መስከረም እንደ 2012 ዓመተ ምህረት የአዲስ ዓመት ገጸ በረከት ወደ ህዋ ለማምጠቅ አቅዳለች። ሳተላይቷ የምትመጥቀው ከቻይና ማስወንጨፊያ ነው። ለምን ከኢትዮጵያ አትመጥቅም? ሳተላይት ማምጠቂያ በጣም ረጅም ጊዜ ይፈጃል። ውድም ስለሆነ ጥናትም ያስፈልጋል፣ ቴክኖሎጂ ያስፈልጋል። ስለዚህ ማምጠቂያ ከራሱ ከቻይና ቦታ እንዲሆንልን ጠይቀን ተፈቅዶልናል። እናንተ ናችሁ የጠየቃችሁት? እኛ ነን የጠቅ ማምጠቂያው ኢትዮጵያ ውስጥ ቢሆን ኖሮ ምን ያህል ይፈጅ ነበር? ቅድም ከገለጹልኝ የቴክኖሎጂ የእውቀት ሽግግር ጋር ኢትዮጵያ ውስጥ እንዲሰራ ከማድረግ ጋር አስባችሁት ከሆነ ሳተላይት ማምጠቂያ ከአስር አመት በኋላ እንጂ ኢትዮጵያ በአሁኑ ሰዓት ምክንያቱም በክራይ እንኳን አሁን ክራይ አልከፈልንም፣ ተፈቅዶልን እንጂ በክራይ እንኳን ቢሆን ሚሊዮን ኪሎ ግራም ሳተላይት እንደ በትንሹ አስራ አምስት ሺህ ብር በባለ ዶላር በትከፍል ብዙ ነው ና ማምጠቂያ ከአስር አመት በኋላ እንጂ በዚህ በአጭር ጊዜ ውስጥ መሆን የለበትም። ምክንያቱም አዋጪ ቢዝነስ አይደለም። እኛ ሳተላይት ማምጠቁ ስ ሌላ መከራየት በሚችል መልኩ በደንብ የፍላጎት ጥነት አዋጪነት ጥነት አጥንተን መሆን አለበት። የሚነኛ ያለ ናባ ምንም እንኳ ሳተላይቷ ከቻይና ትምጠቅ እንጂ ማምጠቁም ላይ ኢትዮጵያውያን ባለሙያዎች እንደሚሳተፉና ከዚያ በኋላ ያለውም ስራ ሙሉ በሙሉ የሚከናወነው በኢትዮጵያውያን መሆኑን የኢትዮጵያ የህዋ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሶሎሞን በላይ ገልጸዋል። መቆጣጠሪያና መከታተያ ኮማንድ ስቴሽን እንጦጦ ላይ ነው ያለው አዲስ አበባ ላይ ሙሉ በሙሉ የምንቆጣጠረው ምንም የሚያደረግኛው በኛ ነው፣ በእኛ ባለሙያ በእኛ ነው። በእንጂ ኢንስቲትዩት መራል የሚያደረግ እንጂ በሌላ ሰው ኮማንድ የሚደረግበት ምናምን ነገር የለም። ሙሉ በሙሉ መቆጣጠሪያን እኮ እየሰራ ነው፣ ኮማንድ ስቴሽንን እየሰራ ነው። አሁን መጋቢት ላይ ያስመርጠዋል። ዶክተር ሰሎሞን የኢትዮጵያ የህዋ መሰረተ ልማትና አቅሟን ለማበልጸግ በቁጥር በገንዘብ የሚተመን በእውቀት ደረጃ በሰው በሚሰለጥን ሰው በሚተመን በምን ያህል ጊዜ ስንት ሰው ሊሰለጥን ይችላል? ስንት ኢንጂነሮች ኢትዮጵያ ልታገኝ ትችላለች? በገንዘብስ ምን ያህል ማዳን ይቻላል? በሚቆጠሩ ዓመታት ውስጥ ምናልባት ጥናት ውስጥ ያካተታችሁት ካለ እኔ በዚህ ብቻ ፕሮጀክት መንገር ዲቴይሉ አለ። አሁን ለእሳትም እየደረሰ ብሎ በዚህ ፕሮጀክት ሀያ ኢንጂነሮቻችንን እናሰለጥናል። እያሰለጥናል ከዚሮ ተነስተው እስከ ሳተላይት አብሮ እየተነበሩ ሀያ ኢንጂነር ለማሰልጠን ማለት ደግሞ በገንዘብ ሲመነዘር በጣም ከባድ ነው። ከዚህ በኋላ ከዚህ በመሰልጥ እራሳቸውን መገንባት የሚያስችል አቅም ፈጠር ነው ማለት ነው። ሁለተኛው ደግሞ የፍላጎት ጥናት ቀጥተኛና ቀጥተኛ ለሆነ ይባላል። ቀጥተኛ ማለት ዳታ የምትገዛበት ደረጃው የምትገዛበት ማለት የተለያየ መሥሪያ ቤት የምትሰጠው መረጃ ይችን ሳተላይቷን ዋጋና የምታገኘ መረሻ ነው። ልዩነቱ ብዙ ስለዚህ እኛ የምናገኘው እጅግ በጣም ከፍተኛ ጥናቱም እንደሚያመለክት ኛ ካጠም ነው ኢትዮጵያ መንግስት ከአራት መቶ ሚሊዮን ብር በላይ ያወጣል ነው ሚለው ጥናቱ በትንሿ ነው። ይሄ የምናገ አራት መቶ ሚሊዮን ኢትዮጵያን ብር በላይ በአመት በትንሹ። ይሄ የተወሰኑ መሳሪያዎችን የወሰን ነው፣ ለተለያዩ ሳተላይት መረጃ ምክንያቱም ያስፈልጋል። የሲቪል ነው የሴኪሪቲ የሲቪል ወርክ ነው ይሄ ሪሰርች ለግብርና፣ ለውሃ ለምናምን ስትል ማለት ነው። ይሄ ሲሆን ግን አንደኛው ቴክኖሎጂን ያዘምናል፣ ማይኒንግን በቀላል ያደርገዋል። ማይኒንግ የማዕድን የማዕድን አሰሳ፣ ፍለጋ፣ ብዝበዛ፣ ቁፋሮ የመሳሰሉ ማለት ናቸው። አዎ ውሃ የገጸ ምድርም የቀርጸ ምድርም ሀብቶች። አዎ የአየር ንብረት ለውጥ መረጃ ከተማዋን ከተየ እንዳንዳንድ ከተማዋን በፈለቀው ሰዓት ትላልቅ እንድታነሳ ያደርግሃል። በአመት በየአመቱ በፈለከው አይነት ሰዓት እንዲመጣ ያደርጋል። መረጃውን ትተነትነዋለህ። ከዛም በተጨማሪ ደግሞ መረጃውን ለሌላ ሰው ለተጠቃሚው፣ ጎረቤት ሀገርም ትሸጣለህ። በስኩዌር ካሬ ሜትር በትንሿ ኤሪያ የምታረቀው ስለሆነ በገንዘብ ሲመነበር ይሄ በጣም ትንሽ ነው ነው እና ትልቅ ቫሊዩ ነው ለኛ። ስለዚህ ኢትዮጵያ ያንን አገልግሎት ለራሷ መጠቀም ብቻ ሳይሆን አገልግሎቱን በመሸጥ ሁሉ ጥቅም ታገኛለች ማለት ነው። በትክክል ሳተላይቷ እየተገነባች ያለችው ሙሉ በሙሉ በኢትዮጵያ ፍላጎት ላይ በተመሰረተ ንድፍ መሆኑን ዶክተር ሰሎሞን በላይ ነግረውኛል። የግል ኢንቨስተሮችና የውጭ ኩባንያዎች ወይም ሌሎች መንግስታት በኢትዮጵያ የሕዋ ምርምርና ልማት ውስጥ እንዲሳተፉ እውቀት፣ ጊዜና ገንዘባቸውን ማፍሰስ መሳተፍ ቢፈልጉ መስኩ ክፍት ይሆን? በጣም ብዙ ሪኩዌስት አለው። ይሄኛው አንድ ፕሮጀክት ሲጀምር በአንድ ጊዜ ነው፣ በአንድ ላይ ነው የምትጨምረው የምትጨርሰው። በሌላ ግን አውሮፓውያን ከአሜሪካ የተለያዩ ሀገሮች ይመጣል። ኢትዮጵያ ለስፔስ ምርምር ለስፔስ በጣም አመቺ ሀገር ነች። ገና ስፔስም ህዋን አልተጠቀምነው ኢትዮጵያ ስላልተጠቀምነ ብዙዎቹ አለ አንዳንዶቹ ጋራ አብረን ለመስራት አሁን ዝግጅት ላይ ግን ከፈረንሳይ እንደዚህ አብረን ለመስራት አንዳንድ ፕሮጀክቶችን ፍላጎት ጥናት እያጠናን ነው። ስለዚህ ዋናው ነገር የኢትዮጵያ ፍላጎት ላይ እና ፍላጎት ላይ ነው መሰረት እያደረግ ነው ያለ ነው እንጂ ብዙ ሀገሮች ፍላጎትን ያሳዩ ብዙ አሉ። በጋራ ምርምር እያካሄድ ነው፣ አዋጭነት ጥናት እያካሄድ ነው። የገንዘብ ማፈላለግ ስራም እየሰረን ያልናቸው ነገሮች ደግሞ አሉ እና ብዙዎቹ ሀገሮች ኢትዮጵያን አሁን አመቺ ስለሆነች በጣም መንግስታዊ መንግስት የመንግስት ተቋም ሆነ የግል ተቋም እየተረባረቀ ነው። እና ምን ያህል ክፍት ነች ኢትዮጵያ ለማሳተፍ ይህንን የግልና የውጭ ሀብት በዚህ ዘርፍ አሁን ፖሊሲ ስፔስ ፖሊሲ ተዘጋጅቷል። ይጠርቃል ደግሞ አሁን በቅርቡ ጊዜው ኢትዮጵያ መንግስት በለውጥ ለበርካታ ነገሮች ለውጥ እያደረገ ስለ ፕራይቬት እያነገረ ስለሆነ ሬዲነን የእኛን ፍላጎት የኋላዊነትን እንደጠበቀ ሆኖ የሲቪሊያን ስፔስ አክቲቪቲ መሳተፍ የሚገባቸው ነገሮች ሁሉ ይሳተፋል። ከሌሎች ሀገሮችን ኤክስፒሪየንስ ተወስዷል። ከዩናይትድ ስቴትስ የጠፈርና የኤሮኖቲክስ አስተዳደር ጋር ንግግሮች ላይ እንደነበራችሁ አስታውሳለሁኝ። ምናልባት እርስዎም ራስዎ የተሳተፉበት ይመስለኛል። አንድ የልዑካን ቡድን በቅርቡ መጥቶ ዳይሬክተር ጀኔራሉን ሁሉ አግኝታችኋቸው የነበራችሁ ይመስለኛልና ምንድን ነው ያለው ከናሳና ከአውሮፓ የህዋ አስተዳደር ጋር ያላችሁ ግንኙነት? አሁን ናሳ ጋር የመረጃ ልውውጥ ምናምን ምናምን እየጀመርን ነው ተማሪዎች ሪሰርች የምንኛ ሪሰርቸሮችን በበለጠ ደግሞ አሁን በቅርብ ጊዜም የናሳ ድሮ ዳይሬ አስተዳደር የነበረ አሁን የስፔሲ መልክተኛ ሆኗል፣ ስለ ልዩ መልክተኛ ሆኗል መጥቶ ነበረ። በኤምባሲዎች በኩል አጠቃላይ ኮምፕሬንሲቭ የሆነ የጋራ አግሪመንት ለመፈረም እየተዘጋጀ ነው። እንደዚሁ አውሮፓ ህብረት ላይም ጥሩ የሆነ ግንኙነት አለ። የባለሙያ የሳይንቲስቶች ልውጥ እናደርጋለን። የአንዳንድ የጋራ ወርክሾፕ እና ኮንፈረንሶችን እያዘጋጀን ነው። አጥንተን ደግሞ ለይተ ነው በተለየ ፕሮጀክት ላይ ደግሞ በጋራ ፕሮጀክት ለይተን በጋራ ምንሰራውን እየለየን አብረ ጥናት እያካሄደ ነው። ኢትዮሳት ዋን ነው የዚህች የመጀመሪያዊቱ የኢትዮጵያ ሳተላይት ስም። ዓለም አቀፍ ደረጃን የጠበቀው ስም እንዳለ ሆኖ በተደራቢነት አንዳች ኢትዮጵያዊ ስም ልትሰጧት አላስባችሁም ነበር ብያቸው ነበር። ዶክተር ሶሎሞንን አስበዋል። ተነጋግረውበታልም የዚህች የመጀመሪያ የቱ ሳተላይት ስያሜ ዓላማ አንድም ኢትዮጵያን በኢትዮጵያነቷ ኢትዮጵያውያንን በኢትዮጵያዊነታቸው አንድ አድርጋ እንድትወክል በዓለም አቀፍ ደረጃም ሰማይ ላይ ስትውል የኢትዮጵያን ስም ይዛ ለዓለም እንድትታወቅ ማድረግ ነው ወደፊት ግን ኢትዮጵያ የራሷን ሳተላይቶች ራሷ እያመረተች ራሷ ማምጠቅ ስትጀምር ቁጥር ስፍር ካጣው የሀገሩ ካብት ሁሉ እየዛቀች ለመሰየም እንገዷት ብትሻ ከታሪኳ ብትሻ ከቅርሶቿ ብትሻ ከተፈጥሮዋ ብትሻ ከሕዝቧ ስም መሃል እያነሳች ሳተላይቷ ብቻ ትኑር። የኢትዮጵያ የስፔስ ወይም የህዋ ቀልብ ሽቅብ እንደተንጠለጠለ ብዙ ዐሥሮች ዓመታት ቢያልፉም በተለይ ያለፉት ሀያ ዓመታት ግን ይህ ሰማይ ሰማይ የማለት ነገር ዝላይ በመጀመርም የታጀበ ነበር። إيجا تيم የኢትዮጵያ ስፔስ ሶሳይቲ የሚባል እንደ ፈረንጆች አቆጣጠር ሁለት ሺህ አራት ወይም በኢትዮጵያ አቆጣጠር አስራ ዘጠኝ መቶ ዘጠና ስድስት አመተ ምረት አጠቃላይ የኢትዮጵያን ስፔስ ማስተዋወቅ ስራ ላይ ሙያ ማህበርና ስፔስ ላይ ኢንስፓየርድ የሆኑ አፍቃሪዎችም አዘጋጅቶ የተቋቋመ መንግሥት ያልሆነ ሲቪክ ሶሳይቲ ነው። እንደው የአፍቃሪያን ማህበር እንደማለት ነው። አዎ፣ ያ ሶሳይቲ ደግሞ በኢትዮጵያ ውስጥ ምንድን ነው እንጦጦ ኦብዘርቫተሪ ምርምር ማዕከል የሚባል አለ እንጦጦ ኦብዘርቫተሪ ምርምር ማዕከል የሚባል በአስትሮኖሚካል በስፔስ እና በተለያዩ ስራዎች ላይ የሚሰራውን እንጦጦ ኦብዘርቫቶሪ ምርምር ማዕከልም የተለያዩ ዩኒቨርሲቲዎችን እና የመንግስት ተቋማትን አስተባብሮ እንዲቋቋም ያደረገ ነው ሶሳይቲ መጀመሪያ ላይ። ከዛ በኋላ እንጦጦ ኦብዘርቫቶሪ ምርምር ማዕከል በኢትዮጵያ ቆጠር ሁለት ሺህ አምስት ራሱን ችሎ ተቋቋመ። ከስፔስ ወጣ ምርምርን ይሰራል። የመንግስት ተቋምን አሁን ግራጁዌት ፕሮግራምን ያስተምራል ከአዲስ አበባ ዩኒቨርሲቲ ጋር በመሆን እና ስለዚህ ይሄ አሁን ስፔስ ፕሮግራም በሙሉ በዚህ ምስ ኢንስቲትዩት ስር ነው። ሶሳይቲው ግን አዌርነስ ስፔስ ላይ አክቲቪቲ ይሰራል። ማስተማር ላይ እነዚህ እነዚህ ስራዎች ነው የሚሰራው እና ያው እንደጋገፋለን ናይ ማህበሬ ሰፖርት ማድረግ ግዴታም ስለሆነ ማለት ነው ስለሚያግብ ዶክተር ከላሌ አድሃና የሚመሩት ተቋም ነበር። አቶ ተፈራ ዋልዋም የሚመሩት ነበረ። እነዚህ ሁለቱ ተቋማት አንድ ናቸው ወይስ የተለያዩ ናቸው? አቶ ተፈራ ለአስር አመት ያክል የኢትዮጵያ ስፔስ ሳይንስ ሶሳይቲ ቦርድ ሰብሳቢ ሆኖ ሰርተዋል። የሶሳይቲው እንጦጦም ቦርድ ሲቋቋም የተወሰነ ጊዜ ለእንጦጦም ለሶስት አመት የቦርድ ሰብሳቢ ነበሩ። አቶ ከላሊ ደግሞ ኢትዮጵያ የምታስተናግደው ህዋ ሳይንስ ለልማት የምስራቅ አፍሪካ ይባላል። ያን የምስራቅ አፍሪካ የሚያስተባበር ቢሮ በአሁኑ ሰዓት በዚህ ኢንስቲትዩት ሆኖ ሆኗል። ሳይንስና ቴክኖሎጂ ትምህርት ሚኒስተርና አዲስ አበባ ዩኒቨርሲቲ አንድ ላይ ሆኖ ሲያስተናግድ የነበረውን የምስራቅ አፍሪካ ተዋሳይ ስ ለልማት ዳይሬክተር ሆኖ ለሁለት ዓመት ተኩል ያክል ሲመሩ ነበር። እና የተለያዩ ናቸው፣ ይተጋገዛሉ ግ ስለዚህ አሁን ይሄ የምስራቅ አፍሪካ የህዋ ሳይንስ ለልማት ተቋም በእርሶ ኢንስቲትዩት ስር ነው ያለው ማለት ነው? በእኔ ኢንስቲትዩቱ ስር ሆኖ ግን አንድ ዳይሬክተር ተመድቦለት የምስራቅ አፍሪካ ህዋ ለልማት ጽሕፈት ቤትን ያስተባብራል። በጠፈር አስተዳደሩ በኩል ለአሜሪካ ናሳ፣ ለአውሮፓ ኤሳ፣ ለቻይና ችንሳ፣ ለሩሲያ ሩስ ኮስሞስ፣ ለህንድ ኢስሮ፣ ለሌላውም እንደየሀገሩ እንዳለው ሁሉ የኢትዮጵያው መንግስታዊ ተቋም ኢስቲ ከእንግሊዝኛ መጠሪያው የተወሰደ የምህፃር ቃል ነው። የቁጥጥርና የአመራሩን ስራ ያከናውናል። ይሄ ኢንስቲትዩት አጠቃላይ በሀገሪቱ ለስፔስ ፕሮግራም እንዲመራ በአዋሽ ሁለት ሺ ዘጠኝ ጥቅምት ላይ የተቋቋመ ተቋም ነው። የዛሬ ሁለት ዓመት ማለት ነው። አዎ፣ የዛሬ ሁለት ዓመት ኢትዮሳት ዋን የፊታችን ነሐሴ መጀመሪያ ላይ ወደ ማስወንጨፊያዋ ትወሰድና ከዚህ በፊት በንድፏ ወቅት ተለይቶ በታወቀላት አድራሽ ሮኬቷ ላይ ልትተኮስ ሁለት ቀን ሲቀራት ትገጠማለች። ኢትዮጵያ በመንግስታቱ ድርጅት ስር ያለው ሕዋ ለሰላም ኮሚቴ ሙሉ አባል መካሪና ወሳኝም ነች። አባላቱ ሀያላኑን መንግስታት ጨምሮ ሰባ ስድስት ሲሆኑ ከአፍሪካ እንግዲህ ኢትዮጵያ ስትደባለቅ ስድስት መሆናቸው ነው። የኢትዮጵያ የጠፈር መርሃ ግብር እንደ ሌሎች ሀገሮች ከላይ ወይም ከመንግስት የወረደ ሳይሆን ከታች የተነሳ በበጎ ፈቃደኞችና በባለሙያዎች የተጸነሰ የተጠነሰሰና የበሰለ ነው ያሉኝ የኢስቲው መሪ ዶክተር ሰሎሞን ብዙ ሀገሮች የኢትዮጵያን አካሄድ ቢከተሉ እየተመከረ እንደሆነም አጫውተውኛል። እንዲያውም ኢትዮጵያ የአህጉሯን የጠፈር መርሃ ግብሮች እንድታስተባብርም ተጠይቃለች ብለውኛል። የተባበሩት መንግስታት ድርጅት በመጪዎቹ አስራ አንድና አስራ ሁለት ዓመታት ውስጥ አሳካቸዋለሁ ብሎ ከያዛቸው አስራ ሰባት የዘላቂ ልማት ግቦች አስራ አንዱ ቀጥተኛ የሆነ የህዋ ምርምርና ልማት ጣልቃ ገብነትን የሚሹ፣ ቀሪዎቹ ስድስቱ በተዘዋዋሪ የሚጠቀሙ መሆናቸውንም የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ኢስቲ ዋና ዳይሬክተር ዶክተር ሶሎሞን በላይ ነግረውኛል። እንግዲህ እስከ መስከረም አምስት እየቀነሳችሁ መቁጠር ጀምሩ ዛሬን ቀን 283 በሉ ነገን 282 መሆኑ ነው ዛሬ ዜሮ ሲሆን የቴሌቪዥን የራዲዮ የኢንተርኔት የቀጥታ ስርጭት መስመር ላይ ይሁኑና የኢትዮ ሳት ዋን ውንጨፋ ታዛቢና የታሪኩ አካል ይሁኑ ከጥቂት ዓመታት በፊት እንዲህ ዐይነት ሐሳብና ወሬ ፈገግታና ስላቅን ሲፈጥሩ አስታውሳለሁ የእብደት ሐሳብ። እኔም እየተከታተልኩ አቀርብላችኋለሁ። እስከዚያውም አብራችሁኝ ሁኑ።